Of America. <laughs> the OA. Yeah, yeah, Cardons, radio tabiano. የአሜሪካ ድምጽ ራዲዮ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፍላችሁ የሐሙስ ሐምሌ 9 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ጤና ይስጥልን፣ እንደምናመሽታችኋል። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታየነን። አዲስ አበባ ዩኒቨርሲቲ ለ28 ዓመታት በመምህርነት ሲያገለግሉት የቆዩትን ዶክተር መረራ ጉዲናን አሰናበተ። አድሎአዊ የፖለቲካ ስርዓት እስኪወገድላቸው ድረስ እኔም የበኩል አይነት ከማድረግና ትግሉን ከመቀጠል ውጭ አማራጭ የለኝም። ዋናው ጉዳይ ግን ሁሉንም በእኩልነት የሚያስተናግድ የፖለቲካ ስርዓት እስካልተፈጠረ ድረስ ዩኒቨርሲቲውም ቢሆን የነጻነት ደሴት ሊሆን አይችልም። ተባባሪ ፕሮፌሰር ዶክተር መረራ ጉዲናን ነው የሰማችሁት። በመጽሄት ዘገባ አለን። ለአርዕስተ ዜናው ቆንጆች ደቡብ ሶማሊያ ውስጥ ሰላሳ የአልሸባብ አባላት፣ በርካታ ዋና ዋና መሪዎችም ያሉባቸው በዩናይትድ ስቴትስ ሰው አልባ አውሮፕላን ጥቃት መገደላቸው ተዘግቧል የሚለው አንዱ ርዕሰ ዜናችን ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ደቡብ ሶማሊያ ውስጥ ሰላሳ የአልሸባብ አባላት፣ በርካታ ዋና ዋና መሪዎቹን ጨምሮ በዩናይትድ ስቴትስ ሰው አልባ አውሮፕላን ድሮን ጥቃት መገደላቸው ተነግረዋል። ትናንት ረቡ ማታ በጌዶ ክፍለ ሀገር ባርዴሬ ከተማ አጠገብ የዩናይትድ ስቴትስ ድሮን ጥቃት አደረሰ ተብሎ በሶማሊያ መገናኛ ብዙኃን በተላለፈው ዜና ላይ የዩናይትድ ስቴትስ የጦር ኃይል አስተያየት አልሰጠም። ከተገደሉት የአልሸባብ መሪዎች መካከል ጃማዴሬ እና ኢስማኤል ጃባድ የሚባሉ ያሉባቸው መሆኑን የኬንያ የአገር አስተዳደርና የብሔራዊ መንግስት አስተባባሪ ሚኒስትሩ ሙዌንዳ ኢንጆካ ተናግረዋል። ጃማዴሬ የሚባለው በታችኛው ጁባ የአልሸባብ ተዋጊዎች ምክትል አዛዥ ሲሆን፣ ዣባ ደግሞ ከፍተኛ ወታደራዊ ባለስልጣን እንደነበረ አንድ የሶማሊያ ጋዜጠኛ ለቪኦኤ ገልጿል። ከሞቃዲሾ በስተደቡብ ምዕራብ አራት መቶ ኪሎ ሜትር ርቀት ላይ የምትገኘው ባርዴሬ የአልሸባብ ጠንካራ ይዞታ እንደሆነች ተነግሯል። የሶማሊያ መንግስት ወታደሮችና የኢትዮጵያ ኃይሎች ያችን ከተማ ከአልሸባብ ለማስለቀቅ የተሰናዱ መሆናቸውም ተነግሯል። ዩናይትድ ስቴትስ ከአሁን ቀደምም በአልሸባብ መሪዎች ላይ ጥቃት አድርሳለች። እንደ አውሮፓውያን አቆጣጠር በመስከረም 2014 ዓ ም አህመድ አብዲ ጎዳኔ የተባለውን የቡድኑን የበላይ መሪ መግደሉ ይታወሳል። የአልቃይዳው ግብረ አበር አልሸባብ በአንድ ወቅት በደቡብና በማዕከላዊ ሶማሊያ ከተቆጣጠራቸው አካባቢዎች ከአብዛኛው የተባረረ ቢሆንም በሶማሊያና በኬንያ አጥፍቶ ጠፊ ጥቃቶችን ማድረሱን ቀጥሏል። ባለፈው ሚያዝያ ወር በኬንያው ጋሪሳ ኮሌጅ ጥቃት አድርሶ 148 ሰዎች መግደሉ የሚዘነጋ አይደለም። የዩጋንዳው ፕሬዚደንት ዮዌሪ ሙሴቬኒ የፊታችን ማክሰኞ በሚካሄደው ምርጫ ለመወዳደር እቅድ በያዙት የብሩንዲ ፕሬዚደንት ፒየርን ክሩንዚዛና እቅዳቸውን በሚቃወሙት የፖለቲካ ተቀናቃኞቻቸው መካከል ሊካሄድ በነበረው ድርድር ሳይሸመግሉ ከሀገሪቱ ወጥተዋል። በሌላ በኩል ተቃዋሚው የፎርዴቡ ናኩሪ ፓርቲ ለብሩንዲ ቀውስ እልባት ለመሻት ከመንግስቱና ከሌሎች በጉዳዩ ሚና ካላቸው ወገኖች ጋር ለመነጋገር ፈቃደኛ መሆኑን፣ ነገር ግን በቀናት ውስጥ በሚካሄደው ፕሬዚደንታዊ ምርጫ እንደማይሳተፉ ይፋ አድርገዋል። የአሜሪካ ድምፁ ጄምስ ባቲ ያጠናቀሩንና እንዲሁም የተለያዩ የዜና ወኪሎች በርዕሱ ላይ የዘገቡትን ጨምቆ አሉላ ከበደ ተከታዩን አጠር ያለ ዘገባ ያቀርባል። ብሩንዲ ሚስተር ንኩሪንዚዛ አወዛጋቢና እንደ አንዳንዶች አስተያየት ይህ ህገ መንግስታዊ ለሆነ የሶስተኛ ዙር ፕሬዚዳንትነት ዘመን ለመወዳደር ያላቸውን እቅድ ይፋ ማድረጋቸውን ተከትሎ የፖለቲካ ቀውስ ውስጥ መግባቷ ይታወቃል። በፖሊስና በሰላማዊ ሰልፈኞች መካከል በተቀሰቀሱ ግጭቶች ከመቶ በላይ ብሩንዲያውያን ሲገደሉ ከአንድ መቶ ሃምሳ ሺህ በላይ ህዝብ ወደ ጎረቤት አገሮች ለመሰደድ ተገደዋል። የፕሬዝዳንቱ ዳግም የመመረጥ ምኞት ሳቢያ በአገሪቱ ለሚታየው ቀውስ መፍትሄ ለመሻት ፕሬዚዳንቱን ጨምሮ ከሚመለከታቸው ወገኖች ጋር ለመነጋገር ፈቃደኛ መሆኑን ይፋ ያደረገው የፎርቤዱ ንኩሪ ተቃዋሚ ፓርቲ ምክትል ፕሬዚዳንት ፍሬዴሪክ ለአሜሪካ ድምፅ ሲናገሩ፣ ሚስተር ንኩሪንዚዛ በያዙት ጥን ከገፉና የፊታችን ሐምሌ 14 በሚካሄደው በዚህ ምርጫ ከተሳተፉ ህገወጥ ካለው መንግስት ምርጫ ራሱን የሚያገል መሆኑን ነው የተናገሩት። ለሽምግልና የመጡት የኡጋንዳው ፕሬዚዳንት ሙሴቬኒም በትላንቱ ሙከራቸው ተቃዋሚውን ጥፋተኛ ለማድረግ ከመሞከር ያለፈ የረዱት የሉም ሲሉ ተችተዋል። ሙሴቬኒ ለብሩንዲ ቀውስ የፖለቲካ መፍትሄ ለመሻት ንዑስ አህጉራዊውን ቡድን ወክለው ቢጓዙም ተቀናቃኙን ወገኖች ሳይሸመግሉ ነው የተመለሱት። ምዕራባውያን አገሮች በበኩላቸው ለዚያች አገር የሚሰጡትን እርዳታ በዚሁ ቀውስ ሳቢያ ማቀባቸው ይታወሳል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኢራን የኒውክሌር ቦምብ ባለቤት መሆን እንዳትችል ለመከላከል የታቀደው ዓለም አቀፍ ስምምነት መፈረሙ ስጋት ላይ የጣላቸውን እስራኤልንና ሳውዲ አረቢያን ለማረጋጋት ከፍተኛ የብሪታንያና የአሜሪካ ዲፕሎማቶች ጥረት እያደረጉ ነው። የብሪታንያ የውጭ ጉዳይ ሚኒስትር ፊሊፕ ሀመንድ ጠቅላይ ሚኒስትር በንጃሚን ኔተንያሁን ሊያነጋግሩ ወደ እስራኤል ተጉዘዋል። ኔተንያሁ ታሪካዊ ስህተት ሲሉ የጠሩት ውል በዩናይትድ ስቴትስ ምክር ቤት እንዳይጸድቅ ጥረት አድርጋለሁ ብለዋል። ሀመንድ ወደ እስራኤል ከመጓዛቸው አስቀድመው ለሀገራቸው ፓርላማ ባሰሙት ንግግር የእስራኤል ፍላጎት ከኢራን ጋር ምንም አይነት ስምምነት ሳይደረግ እንዲሁ ፍጥጫው እንዲቀጥል ነው ብለዋል። ያ ደግሞ ለክልሉ አይበጅም ሲሉም ተናግረዋል። በዚህ ሳምንት በተደረሰው የተደረሰው ስምምነት ዳር እንዲደርስ በተደረገው ድርድር የብሪታንያው ዲፕሎማት መርዳታቸውን ዜናው ጨምሮ ገልጿል። ኔተንያሁ የዩናይትድ ስቴትስ ኮንግረስ ውሉን ውድቅ እንዲያደርግ የያዙት ጥረት ይሳካል ብዬ አልጠብቅም ሲሉም የብሪታንያው የውጭ ጉዳይ ሚኒስትር አክለው ተናግረዋል። ይህ በዚህ እንዳለ በዋሽንግተን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሳውዲ አረቢያ አቻቸው አደል አልጁቤርን ያነጋግራሉ። የሳውዲ መንግስት ከተቀናቃኙ ከኢራን ጋር የተደረሰ ውል እንዳሰጋው ድምፁን አሰምቷል። ግሪክ ጎረቤቶቿ አዲስ የዕዳ ሸክም ማቅለያና ለአስቤዛዋም የዋስትና ብድር ለመስጠት ሊደርሱላት ነው። የአውሮፓ የዩሮ ተጠቃሚ ቀጠና አባል ሀገሮች የገንዘብ ሚኒስትሮች ግሪክ አሁን እያጣደፏት ያሉትን ዕዳዎች እንድትከፍል የሚረዳት ገንዘብ ሊሰጧትና ለሚቀጥሉት ሶስት ዓመታት ደግሞ የ94 ቢሊዮን ዶላር የዕዳ ማቅለያ ስለምታገኝበት መንገድ ንግግሩ እንዲጀመር ተስማምተዋል። አስራ ዘጠኙ የዩሮ ተጠቃሚ ሀገሮች የገንዘብ ሚኒስትሮች ከስምምነቱ የደረሱት የግሪክ የፓርላማ አባላት አበዳሪዎቿ የጠየቋቸውን ከባድ የምጣኔ ሀብት ቁጠባ እርምጃዎች ካጸደቁ በጥቂት ከጥቂት ሰዓታት በኋላ ነው። በግሪክ ፓርላማ በጡረታ ክፍያ ቅነሳና በብድር ጭማሪ ላይ ብርቱ ክርክር ከተካሄደ በኋላ ነው እቅዱ የጸደቀው። በዋና ከተማ ከተማይቱ አቴንስ ጎዳናዎች የእቅዱ ተቃዋሚ ሰልፈኞችና ፖሊስ ተጋጭተዋል። ግሪክ ለአውሮፓ ማዕከላዊ ባንክ መክፈል ያለባትን የ46 ቢሊዮን ዶላር እዳ ለመክፈል የሚረዳትን የአጭር ጊዜ ብድር እንደሚሰጣት የአውሮፓ ኮሚሽን ፕሬዚደንት ዣን ክሎድ ጃንከር አስታውቀዋል። የገንዘቡ መጠን ግን አልገለጹም። የግብፁ የእስላማዊ መንግስት ግብረ አበር ቡድን በሰሜናዊ ሲናይ አቅራቢያ በሀገሪቱ የባህር ኃይል መርከብ ላይ የሚሳይል ጥቃት ማድረሱን ሳይት የተባለ የስለላ ድርጅት ዛሬ አስታወቀ። በኢንተርኔት ላይ የወጡ ፎቶዎች መርከቡ በሮኬት ሲመታ ያሳያሉ። ይሁን እንጂ እነዚህ ምስሎች የዚሁ የተባለው ድንገት ለመሆናቸው በእርግጠኝነት ሊጣራ አልተቻለም። ቀደም ብሎ የግብጽ ባለስልጣናት የባህር ኃይሉ መርከብ ከነውጠኞች ጋር በተደረገ ውጊያ ቃጠሎ ደርሶበታል፣ ነገር ግን ከመርከበኞቹ ውስጥ አንድም አልተገደለም ማለታቸውም ተጠቅሷል። በቅርቡም አይሲስ ማለትም እስላማዊ መንግስት ነኝ የሚለው ቡድን ሲናይ ላይ በግብጽ የጦር ሰራዊት የፍተሻ ኬላዎች ላይ መጠነ ሰፊ አሸባሪ ጥቃት አድርሶ ቢያንስ 64 ወታደሮችን መግደሉ የሚታወስ ነው። የስዊትዘርላንድ ባለሥልጣናት በሙስና ወንጀል ከተከሰሱ ሰባት የዓለም አቀፉ እግር ኳስ ፌዴሬሽኖች ማኅበር ወይም ፊፋ ባለሥልጣናት አንደኛውን ወደ ዩናይትድ ስቴትስ መላካቸውን አስታወቁ። በስዊትዘርላንድ ፍትሕ ሚኒስቴር የፌዴራሉ ቢሮ የፊፋውን ባለሥልጣን ማንነት ባይገልጽም እጁ ለዩናይትድ ስቴትስ የተሰጠው ግን ትናንት መሆኑን አስረድቷል። እጁ ሦስት አባላት ላሉት የፖሊስ ጓድ ዙሪክ ውስጥ ከተሰጠ በኋላ ዛሬ አጅቦት ወደ ኒውዮርክ በረዋል፣ ሲልም የስዊትዘርላንድ ፍትሕ ሚኒስቴር አብራርተዋል። የፊፋው ባለሥልጣን በቀረበበት የሙስና ወንጀል ለምርመራ ወደ ዩናይትድ ስቴትስ በመተላለፉ ጥያቄ ላይ ባለፈው ሳምንት መስማማቱ ተገልጿል። ግለሰቡ ሁሉም ከደቡብ አሜሪካ ወይም ከኮንካካፍ ማለትም ከሰሜንና ማዕከላዊ አሜሪካና ካሪቢያን አካባቢ ከሆኑትና ባለፈው ግንቦት አንድ ዙሪች ውስጥ ሆቴል ውስጥ ተይዘው ከታሰሩት ሰባት የፊፋ ባለስልጣናት አንደኛው ነው። ዜናው አበቃ። የተከበራችሁ አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 9 ምሽት ፕሮግራማችን ነው። ታሪኩ የሚጀምረው ከጣሊያን ወረራ በፊት አቪሽን ኢትዮጵያ ውስጥ ከገባበት ጊዜ ጀምሮ ነው። ጅማሮው ላይ እንግዲህ ፈረንሳዮች እና ጀርመኖች ትንንሽ አውሮፕላኖች ኢትዮጵያ የገዛቻቸውን ይዘው ገብተው ኢትዮጵያ ውስጥ አቪዬሽን የጀመረበት ጊዜ ነበር። ይሄ እንግዲህ ከጣሊያን ወረራ በፊት ነው። ኮሎኔል አስፋው አየህልኝ በባህልና ማኅበረሰብ ዝግጅት ይመለሳሉ። የፕሬዝደንት ባራክ ኦባማን ጉብኝት አስመልክቶ ወደ ኢትዮጵያ የሚያደርጉትን ከፕሮፌሰር አለማየሁ ገብረ ማርያም ጋር የተደረገው የጥያቄው መልስ ውይይት የመጨረሻ ክፍልም በምሽቱ ይቀርባል። በአብይ ርዕሳችን ለምሽቱ የተያዘው አዲስ አበባ ላይ ሲካሄድ የቆየው ገንዘብ ለልማት ዘገባም እንደደረሰን እናቀርባለን። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። ለሃያ ስምንት ዓመታት ካገለገሉበት ተቋም ያለ አግባብ መባረራቸውን የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ትምህርት ክፍል ተባባሪ ፕሮፌሰር መረራ ጉዲና ተናገሩ። ጉዳዩን ወደ ፍርድ ቤት እየወሰዱ መሆኑን የገለጹት የተቃዋሚው ፓርቲ መሪና መምህር ካለፈው አርብ ጀምሮ ከስራ ውጭ መሆናቸውን ጠቁመዋል። ሁሉንም በ እኩል እንደሚያስተናግድ የፖለቲካ ስርዓት እስካልተፈጠረ ድረስ ዩኒቨርሲቲውም የነፃነት ደሴት ሊሆን አይችልም ብለዋል። ዶክተር መረራ ለአሜሪካ ድምፅ በሰጡት ቃለ ምልልስ ዩኒቨርሲቲው ፕሮፌሰሩን የማባረር እርምጃ የወሰደበትን ምክንያት እንዲያስረዳ በተደጋጋሚ ያደረግነው ጥረት አልተሳካም። እስክንድር ፍሬው ዝርዝር ይዟል። ዶክተር መረራ ጉዲና የዩኒቨርሲቲ መምህርና የተቃዋሚ ፓርቲ መሪ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር እንደዚሁም የወቅቱ የመድረክ ምክትል ሊቀመንበር በመሆን እያገለገሉም ይገኛሉ። በፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር በሆኑት በዶክተር መረራና በአዲስ አበባ ዩኒቨርሲቲ መካከል ውዝግብ ከተጀመረ አንድ ዓመት ተቆጥሯል። ከአንድ ዓመት በፊት የጥሮታ ጊዜያቸው መድረሱን የሚናገሩት ዶክተር መረራ የኮንትራት ማራዘሚያ ጥያቄ አቅርበው እንደነበርም አስታውሰዋል። ይህንኑ ተከትሎ ከሐምሌ 2006 ጀምሮ የሚታሰብ የሁለት ዓመት የኮንትራት ማራዘሚያ ከዩኒቨርሲቲው የሶሻል ሳይንስ ኮሌጅ ጋር መፈራረማቸውንም ጠቅሰዋል። እርሳቸው እንዳሉት ስራቸውን የቀጠሉትም ይህንኑ ኮንትራት መነሻ በማድረግ ነው። ከዚህ የሁለት ዓመት ኮንትራት አንደኛው መጠናቀቁን የሚገልጹት ዶክተር መረራ አንድ አመት ሙሉ የሰሩት ግን ያለ ደሞዝ መሆኑን አስረድተዋል። እንደ ዶክተር መረራ አባባል በስራቸው የቀጠሉት ጥያቄ ምላሽ ያገኛል ደሞዝም ይከፈለኛል በሚል እምነት ነው። ሁኔታዎች ግን በታሰበው መንገድ አልሄዱም ይላሉ አመቱም ተጠናቀቀ፣ ደሞዙም አልመጣም። ከመጨረሻ ተማሪዎቻቸው ጋር የነበራቸውን ሥራ አጠናቀዋል። በዩኒቨርስቲው ያላቸው የማስተማር ሥራ ስለመቆሙ እርግጠኛ መሆናቸውንም ለቪኦኤ አብራርተዋል። እያበቃ ነው ማለት ይቻላል። ባለው አሰራር እያበቃ ነው ማለት ይቻላል። የዲፓርትሜንቱ ኃላፊዎች እኔም መድቦ ለማሰራት ተቸግሯል። ምክንያቱም በድፍ የነጻ አገልግሎት ነው የሚሆነው፣ የተቸገሩበት ነው። ስለዚህ ከዚህ በኋላ ለምሳሌ ባለፈው በልጥር አካባቢ ያስተማርኳቸውን የእሜ ተማሪዎች ውጤታቸውን ሲሰጥ ነበር። እንዲህ እንዲ ነገሮች እንግዲህ ምንድነው ለአንድ አመት እኮ ምንም አይነት ክፍያ ሳይከፍለኝ ሲሰራ ነው የኖርኩኝ፣ እና በዚህ አይነት ሁኔታ መቀጠል ለእነሱም እየከበደ ነው የሚመጣው። እኔም ፍርድ ቤት አንድ ነገር እስካልወሰኔ ድረስ በእንደዚህ አይነት መንገድ የመቀጠሉ ሁኔታ ለእኔም አስቸጋሪ ነው። ላለፉት 14 ዓመታት ከኖሩበትና በዩኒቨርሲቲው ከተሰጣቸው ቤት በግዳጅ እንዲወጡ መደረጋቸውንም ዶክተር መረራ ጨምረው አስታውቀዋል። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር የዶክተር መረራ የስራ ኮንትራት እንዲቋረጥ ማድረጉን መረጃዎች አመለክታሉ። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት ዶክተር ካሳሁን ብርሃኑ እንደ አውሮፓውያን አቆጣጠር ጥር 29 2015 ለሶሻል ሳይንስ ኮሌጅ የጻፉት ደብዳቤ ይህንኑ ጠቁሟል። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር የዶክተር መረራ ጉዲና ኮንትራት እንዲቋረጥ ቀደም ሲል የወሰነውን ውሳኔ ማጽናቱን በመግለጽ ጥር 14 2007 የጻፉት ደብዳቤ ደርሶኛል ይላል የዶክተር ካሳሁን ደብዳቤ። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት ዶክተር ካሳሁን ብርሃኑ ይህንኑ ደብዳቤ የጻፉት በዶክተር መረራ ላይ የተወሰነውን ውሳኔ በመቃወም ከኃላፊነት መልቀቃቸውን ለመግለጽ ነው። በዚህ ሁኔታ በኃላፊነት የመቀጠሉ ከሞራል አንጻር ተቀባይነት እንደሌለው ይሰማኛል ብለዋል ዶክተር ካሳሁን በመልቀቂያ ደብዳቤያቸው። የዩኒቨርሲቲውን አሰራር አድሏዊ ሲሉ የገለጹት ዶክተር መረራ ጉዲና የእርሳቸውን የስራ ኮንትራት በተመለከተ የተደረሰበት ውሳኔም ፖለቲካዊ ነው ይላሉ። የኔም ከዚህ ዩኒቨርሲቲ መባረር ዋናው የትግል ጉዳይ ስለሆነ ኢህአዴግ ለምን ተጨነቀ? እኔም ይገባኛል። ምናልባት ይህንንም የሚሰሙ የሚያውቁ ኢትዮጵያውያን ሊረዱት ይችላሉ። ዋናው ጥያቄ የፖለቲካ ችግር ስለሆነ ያው የፖለቲካ ትግሉ አንድ ቀን መስመር እስኪይዝ ድረስ እኔም ሆንኩ ሌሎች ኢትዮጵያውያን አድሏዊ የፖለቲካ ስርዓት እስኪወገድላቸው ድረስ እኔም የበኩሌነት ስራስሮ ከማድረግና ትግሉን ከመቀጠል ውጭ አማራጭ የለኝም። ዋና ጉዳይ ግን ሁሉንም በኩልነት የሚያስተናግድ የፖለቲካ ስርዓት እስካልተፈጠረ ድረስ ዩኒቨርሲቲውም ቢሆን የነጻነት ደሴት ሊሆን አይችልም። ዩኒቨርሲቲው የእርሳቸውን ኮንትራት በተመለከተ የያዘው አቋም በከፍተኛ የመንግስት ባለስልጣናት ጭምር እንደሚታወቅ የተቃዋሚ ፓርቲ መሪና የዩኒቨርሲቲ መምህር ዶክተር መረራ ጉዲና ተናግረዋል። ከዩኒቨርሲቲው የቦርድ ሰብሳቢና የፌዴሬሽን ምክር ቤት አፈጉባኤ ካሳ ተክለ ብርሃን ጋር በምርጫ ክርክር ወቅት የተገናኙበት አጋጣሚ ይህንን እርግጠኛ እንዲሆኑ እንዳደረጋቸው ይጠቅሳሉ። አሽዋንስቶ ነበር ዩኒቨርሲቲ እንዴት ነው ስራ እንዴት ነው ብሎ ሲጠይቀኝ አ ከዩኒቨርሲቲ ማ እየገፋችሁኝ አይደለም ወይ አቤቱታ ያንተ ጋር አልደረሰም ወይ አልኩት። አዎ ሰምቼ ነበር። ታምሜ የሆነ ችግር ገጥሞኝ ውጭ ወጥቼ ነበር። ለዛ ነው እንጂ በደንብ ያላየሁኝ ደርሷል የሚል ከቃሉ ሰምቻለሁ። የእርሳቸው የጥሮታ ጊዜ መድረስ ከዩኒቨርሲቲው ጋር ለተፈጠረው አለመግባባት ምክንያት ሊሆን እንደማይችልም ዶክተር መረራ ያምናሉ። አሉ ጥሮታ ዕድሜው ደርሷል የሚል ክርክር አላቸው፣ ግን በአጼ ኃይለ ሥላሴ ዘመን ዩኒቨርሲቲ ውስጥ ያስተማሩ ሰዎች ሁሉ እዚህ ግቢ አያቸዋለሁ። እሱም ምግናት አይደለም። አዲስ አበባ ዩኒቨርሲቲ ውስጥ አስራ አምስት አመት እና ከዛ እስከ ሀያ አመት እድሜያቸው ከኔ የሚበልጥ የውጭ ሀገር ዜጎች ጡረተኞች ከሀገራቸው ጡረታ ወጥቶ እዚህ እንደሚሰሩ ይታወቃል። እኔም በማስተምርበት ትምህርት ክፍል ጡረታ እንድራዘም የጠየቅኩኝ አራተኛ ሰው ነኝ። ለሶስት ማህምራን ያንን የማራዘም እድል ሰጥተዋል። በእኔ ምክንያት ሌሎችም ጋር የሄዱ ይመስለኛል እና ኢንጂነር ጊዜያቸውም ኮንትራት አይታደስላቸውም እየተባሉ ይመስለኛል። እንዲህ ያለ ብቻ የፖለቲካ ተጽእኖ መሆኑ አጠያያቂ አይደለም። ጉዳዩን ወደ ፍርድ ቤት እየወሰዱት መሆኑንና ውሳኔውን እንደሚጠብቁም ዶክተር መረራ ገልጸዋል። የአዲስ አበባ ዩኒቨርሲቲ አስተዳደር በጉዳዩ ላይ ምላሽ አልሰጠም። በአካል ጭምር በመሄድ ምላሽ ለማግኘት ያደረግኩት ጥረትም አልተሳካም። አካዳሚክ ምክትል ፕሬዝዳንቱ ዶክተር ጄሎ ኡመር በጸሐፊያቸው በኩል እንደነገሩኝም ዩኒቨርሲቲው ተጨማሪ ምላሽ አይሰጥም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለምሽቱ የያዝ ነው አብይ ዘገባ ደርሶናል። ሶስተኛው ፋይናንስ ለልማት ዓለም አቀፍ ጉባኤ 134 አንቀጽ ያለውን የአዲስ አበባ የተግባር አጀንዳ በማጽደቅ ተጠናቋል። ያለም መሪዎች የሰውን ልጅ እጣፈንታ መልካም አቅጣጫ ለማስያዝ የሚችል ስምምነት ላይ ደርሰዋል ሲሉ የኢትዮጵያው ጠቅላይ ሚኒስትር አመስግነዋል። አንዳንድ ሀገሮች በተደረሰው ስምምነት የተለያዩ አንቀጾች ላይ የመንግስታቸውን ማብራሪያ ሰጥተዋል። መለስካቸው አመሃ ዝርዝሩን ዘገባ አድርሶናል። ላለፉት አራት ቀናት አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከልና በተለያዩ ሆቴሎች ሲከናወን የነበረው ሦስተኛው ፋይናንስ ለልማት ዓለም አቀፍ ጉባኤ ዛሬ ምሽቱ ላይ የአዲስ አበባ የተግባር አጀንዳ የተሰኘውን ሰነድ አጽድቆ ፍጻሜውን አግኝተዋል። ሰነዱ ላለፉት ስምንት ወራት በተባበሩት መንግስታት ድርጅት አማካይነት ዝርዝር ስራዎች ሲከናወኑበት የቆዩ እንደነበረ ያስታወሱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዓለም ሀገር መሪዎች ዛሬ በዓለም አቀፍ ግንኙነት ጎልተው የሚታዩ ተግዳሮቶችን ለመጋፈጥ በመወሰን የሰው ልጆችን እጣ ፈንታ የተሻለ አቅጣጫ እንዲይዝ ማስቻላቸውን በጉባኤው ማጠቃለያ ላይ በምስጋና ተቀብለውታል። የዓለም መሪዎች የሰው ልጆችን እጣ ፈንታ የተሻለ ለማድረግ የቀረበላቸውን ፈተና ፊት ለፊት ተጋፍጠውታል። ዓለም በታላቅ ጉጉት ሲጠብቀው የቆየው ዜና ይኸው ይፋ ሆኗል። ዓለም ሁሉ እዚህ አዲስ አበባ ተሰብስቦ ለሚቀጥሉት 15 ዓመታት ያህል ዘላቂ ልማትን ለማምጣት የሚያስችሉ ዓለም አቀፍ ጥረቶች ላይ ለመስራት የሚያስችል ሰነድ ተፈርሟል። ይህ 134 አንቀጾች የያዘው የአዲስ አበባ የተግባር አጀንዳ ተብሎ የተሰየመው ሰነድ ዋና ግቦቹ ድህነትንና ረሃብን ለአንዴና ለመጨረሻ ጊዜ ከዓለም ገጽ ማስወገድ፣ ሁሉን አቀፍ ምጣኔ ሀብታዊ እድገትን አካባቢን በመንከባከብ እና በመጠበቅ እንዲሁም ማህበራዊ እኩል ተጠቃሚነትን በማራመድ ዘላቂ ልማትን ማምጣት እንደሆነ በሰነዱ ተጠቅሰዋል። ሰነዱ በአጠቃላይ ስምምነት የተደመደመ ቢሆንም የአንዳንድ ሀገሮች ተወካዮች ሰሞኑን ሲካሄድ በቆየ ውይይትና ሰነዱ ሲጸድቅም፣ ከየመንግስታቸው አቋም አኳያ የራሳቸውን ማብራሪያ ሰጥተዋል። ከዚህ አንጻር የዩናይትድ ስቴትስ ተወካይ ይህ ስምምነት የተደረሰበት ሰነድ መብትም ሆነ ግዴታ የማይጥል ወይንም አስገዳጅነት የሌለው ሰነድ መሆኑን ይጠቅሳሉ። አስከትለው መንግስታቸውን ያሳስበዋል ያሉትን የመልማት መብትን እንዴት እንደሚያዩት ማብራሪያ ሰጥተዋል። ይህ የአዲስ አበባ የተግባር አጀንዳ የተሰኘው ሰነድ በመጪው መስከረም በተባበሩት መንግስታት ድርጅት 69ኛ ስብሰባ ላይ ቀርቦ ይጸድቃል ተብሎ ይጠበቃል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከትናንት በስተያ ማክሰኞ ይፋ የተደረገውና ከኢራን ጋር የተደረሰው የኒውክሌር ስምምነት ለዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ፖለቲካዊ ድል ያጎናጸፈ ቢሆንም ለነዳጅ አምራቿ ናይጄሪያ ግን ኪሳራ ሳይሆን አይቀርም እየተባለ ነው። አዲሱ አበበ የሚያቀርበው የቪኦኤው ክሪስታን ዘገባ ምክንያቱን ያስረዳል። በናይጄሪያ ትልቁን ኢኮኖሚ የሚያንቀሳቅሰው ነዳጅ ለመሆኑ ለአንድ አፍታም ሊዘነጋ አይገባም። የድፍድፍ ሽያጭ እንኳ የመንግስቱን ሰባ ከመቶ ገቢ ይሸፍናል። ባለፈው ዓመት የነዳጅ ዋጋ በማሽቆልቆሉ የናይጄሪያን ኢኮኖሚ በእጅጉ እንደጎዳ ጎዳ ታይቷል። ፕሬዚዳንት መሐመዱ ባሁሪ ስልጣን እንደያዙ ሰሞን የተናገሩትም በዚሁ ምክንያት የመንግስቱ ካዝና ባዶ የመሆኑን ነገር ነበር። አሁን ደግሞ ተንታኞች እንደገለጡት የናይጄሪያ ኢኮኖሚ አደጋ ተጋርጦበታል። ኢራን በእስላማዊቷ ሪፐብሊክና ስድስት ሀገሮች በሚገኙበት ቡድን መካከል የተደረሰው የኒውክሌር ስምምነት ከሌሎቹ ጉዳዮች በተጨማሪ አገሪቱ ላይ የተጣለውን ዓለም አቀፍ የኢኮኖሚ ማዕቀብ ማላላቱ አይቀሬ ነው። ይህ ማለት ደግሞ ኢራን በቀን የምታመርተውን 3.1 ሚሊዮን በርሜል ድፍድፍ ነዳጅ ለገበያ ለማቅረብ ከፍተኛ እድል ይፈጥርላታል። ቢስማርክ ሪዋኒ ሌጎስ የሚገኘውና ኃላፊነቱ የተወሰነው የፋይናንሻል ድቨረቲቭ የኩባንያ ዋና ኃላፊ ናቸው። ይህ ይበልጥ ግልጽ የሚሆነውና የሚታወቀው ዋጋው ምን ያህል እንደሚያሽቆለቁል ከታየ በኋላ ነው። በእርግጥ የገበያውን አካሄድ ይቀይራል። ይህ አይቅሬ የሚመስለው የናይጄሪያ ነዳጅ ዋጋ ማሽቆልቆል ለፕሬዚዳንት ቡሃሪ በጥሩ ሰዓት የመጣ አይደለም። አክራሪውንና አማጺውን ቡድን ቦኮ ሐራምን አጠፋለሁ ብለው ዘመቻ ያደረጉት ቡሃሪ በጦርነት የደቀቀችውን የአገሪቱን ሰሜን ምስራቅ ክፍል መልሶ ለመገንባትም ቃል ሰጥተው ነበር። ይሁንና ኢኮኖሚው እየቀነሰና ይበልጥም እየደቀቀ የመሄዱ ነገር ሪዋኒ እንደሚሉት አስተዳደሩ ብድር ገብቶ ወይም የሚያገኘውን ገንዘብ ለመክፈል የሚኖርበት ሌላው ጣጣ ነው። ሁለት አማራጮች ይኖራሉ። አንዱ በምትሰሩት ሁሉ የምትተማመኑ መሆን፣ ሌላው ደግሞ የምትበደሩትን ገንዘብ ውጤታማና ርፋማ ትርፋማ በሆነ ነገር ላይ ማዋል ናቸው። የኢራኑ የኒውክለር ስምምነት ተግባራዊ የሆን ዘንድ ግን አያሌ መሰናክሎች እንዳሉት ይታወቃል ትልቁ በዩናይትድ ስቴትስ ኮንግረስ ወይም ምክር ቤት የመጽደቁ ነገር ነው። በቀጣዩ ዘገባችን ደግሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ፕሬዚደንት ከሆኑ ወዲህ ለመጀመሪያ ጊዜ የአባታቸው አገር የሆነችውን ኬንያን ይጎበኛሉ። የፕሬዝደንት ኦባማ ቤተሰቦች ከፕሬዚደንቱ ጋር ባላቸው ግንኙነት የተጠቀሙት ነገር ይኖር ይሆን? የአሜሪካ ድምጽ ራዲዮ ዘጋቢ መሐመድ ዩሱፍ የሚስተር ኦባማ ቤተ ዘመዶች ስፍራ ወደ ሆነችው ወደ ኮጌሎ ሄዶ ያጠናቀረው ዘገባ አለ። አዳነች ፍስሀዬ ታቀርባለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አባት የተወለዱት ኮጌሎ በተባለ ርቆ የሚገኝ የኬንያ መንደር ነው። በቅርቡ በሀገሪቱ ስለሚያካሄዱት ጉብኝት ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ታዲያ ለእኔ የበለጠ ትርጉም ያለው ኬንያን በፕሬዝደንትነት ሳይሆን በግል መጎብኘት ነው ብለዋል። ኬንያን በፕሬዝደንትነት ሳይሆን በግል መጎብኘት ነው ለእኔ የበለጠ ትርጉም ያለው፣ ምክንያቱም ከሆቴሌ ክፍልና ከጉባኤው ማዕከል እንደ ልቤ መውጣት በቻልኩ ነበርና። ፕሬዝደንታዊ ጉብኝት ከሎጂስቲክስ አንጻር ከባድ ነው። ነገር ግን ለተምሳሌትነት ጠቃሚ መሆኑ እሙን ነው። በኬንያ ብቻ ሳይሆን ከሰሃራ በመለስ ባሉት የአፍሪቃ ሀገሮች በጤናና በትምህርት ረገድ በተደረገው መሻሻል ዩናይትድ ስቴትስ ጠንካራ አጋር መሆኗን መልእክት እናስተላልፋለን የሚል ተስፋ አለኝ። በአልሻባብ ምክንያት በኬንያ በተፈጸሙት አሳዛኝ ድርጊቶች ምክንያት በጸረ አሸባሪነት ላይ የማትኮሩ ጉዳይ ወሳኝ ነው። ይህችን ከፍተኛ ተሰጦ ያላትንና የተባረከችውን ሀገር የገጣው ሙስና እንዲቀንስና ዲሞክራሲ እንዲዳብር ማበረታታቱ ግድ ይላል። ብዙም እንቅስቃሴ የማይታይበት የነበረው መንደር የአሁኑ ፕሬዚደንት ኦባማ ከአስር ዓመታት በፊት የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባል በሆኑበት ወቅት ስሙ መጠራት ጀመረ። ኮጌሎ በአሁኑ ወቅት አድጎ ተመንድጎ የተነጠፉ መንገዶችን፣ የኤሌክትሪክ መብራትና ትምህርት ቤቶችን የመሳሰሉ በሀገሪቱ ያሉት ሌሎች መንደሮች ያላገኟቸውን ጥቅማጥቅሞች አግኝቷል። የሴኔተር ኦባማ አንደኛ ደረጃ ትምህርት ቤት ኃላፊ ማናሴ ኦዩቾ እዚያ ያሉት ልጆች ብሩህ ተስፋ እንደሚታያቸው ገልጸዋል። ባለፈው አስርተ ዓመት ውስጥ የሚማሩት ልጆች ቁጥር በእጥፍ ጨምሯል ብለዋል። ልጆቻቸውን ወደ ትምህርት ቤት የማይልኩ የነበሩት ማህበረሰቦች የኮጌሎን ፈለግ በመከተል ልጆቻቸውን በተለያዩ ትምህርት ቤቶች ማስተማር ጀመሩ። ኮጌሎ ውስጥ ብዙ የተማሩ ሰዎች ያሉትም ለዚህ ነው። የኦባማ ቤተሰቦች ከመማር ሊገኝ የሚችል ጥቅምን የሚያሳዩ ተምሳሌቶች ናቸው ይላሉ አዩቾ። ልጆቹ ዩኒቨርሲቲ ድረስ ተምረው መሪዎች መሆን ይፈልጋሉ። በተለያዩ ዘርፎች መሪዎች እንሆናለን የሚል እምነት አላቸው። ትምህርት ኃይል መሆኑን ተረድተዋል። ኦባማ የሚለው ስም ከጊዜ ብዛት መንገዶችን የመሳሰሉ አንዳንድ የእድገት መሰረቶች እንዲጣሉ አነሳስቷል። ይህ የእድገት እንቅስቃሴም ሌሎች የሀገሪቱ ክፍሎች ትኩረት እንዲሰጡት ማስቻሉን ዌዝሊ ኦንያንጋ ኦባማ አስገንዝበዋል። በአሁኑ ወቅት አንድ የሚሸጥ ነገር ካለ በቀላሉ ወደ ኪሱሙና ሌሎች ቦታዎች ወስደው ለመሸጥ እንደሚችሉ ነው የተናገሩት። በፊት ግን በጣም ከባድ እንደነበረ ነው የገለጹት። አንድ ሌላ የኮጌሎ ነዋሪ ጆርጅ ኦጎላ ደግሞ በአሁኑ ወቅት ሰዎች መንደሩን ለማየት ከዓለም ዙሪያ እንደሚሄዱ ነው የተናገሩት። የፕሬዚዳንቱ አባት የተወለዱበት ቦታ በመሆኑ መንደሩን የሚጎበኙት ሰዎች ብዛት ጨምረዋል። እዚያ ያሉትን ሰዎች ከሚያስደሱት ነገሮች አንዱም ይህ ነው። ሰዎች እዚህ የሚሆነውን ሁሉ ይወዳሉ ነበር ያሉት። ፕሬዚደንት ኦባማ በቅርቡ ኬንያን በሚጎበኙበት ወቅት በሀገሪቱ በሚካሄደው ዓለም አቀፍ የንግድ ሥራ ጉባኤ ላይ ይሳተፋሉ። ፕሬዚደንት ኦባማ ከዘጠኝ ዓመታት በፊት በዩናይትድ ስቴትስ ሴኔተርነት ኮጌሎን ጎብኝተው ነበር። የመንደሩ ሰዎች ታዲያ አሁንም የአባታቸውን የትውልድ ቦታ ለመጎብኘት ጊዜ ያገኙ ይሆናል የሚል ተስፋ አላቸው። በዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅት በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርዝ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታዳምጡን ጋብዛለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዳት ካም ላይ ታገኙናላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይካስ ተነጋገሩ። በእጅ ስልካችሁም ቪኦኤ ዶት ሆርን ዶት ኤምኦቢአይ እንዲሁም ናይል ሳት ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያ ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ። በቆዩ የኖኪያ የእጅ ስልኮች ላይ ዝግጅቶቻችንን ማግኘት ከተሳናችሁ ከቢይንዩ የአፕ ስቶር ቢይንዩ ዶት ኮም ወይም ባይኑ ወይም ቢኑ ከዌብሳይታችን ላይ በነጻ መጫን ትችላላችሁ። ሳይቱ ላይ አረንጓዴውን ቀስት ይከተሉ። አገልግሎታችንን ለማቀላጠፍ ዘወትር እንጥራለን። በስቱዲዮ ቴክኒሽያኑ ኦድሬስ ሬጂስ፣ ፕሮግራሙን እየመራችልን ያለችው ጽዮን ግርማነች፣ አስተናጋጆቻችሁ ሶሎሞን አባትና ቆንጅት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ። ተናተልን እንደምናላችሁ፣ የአሜሪካ ሬዲዮን አማርኛ ሰራተኞች ሜደና ተስላናቸው። ውይይቱን ሰማሁኝ። ስለ አዲስ ፕሮግራም ነው ወይም ደግሞ አዲስ ሰምች ማላውቅ ነው። ምናባት እንደኔም አዲስ ሲሆኑ የሚችሉ ይመስለኛል። ለሁሉ የሽግግር መንግስት የስደተኛ የሽግግር መንግስት ማለት ምን ማለት እንደሆን አልገባኝም። እኔ የመጀመሪያ ጊዜ ነው። ቤትም ተሰባሰቡ ግንቦት ሰባትም ይሁን አርበኞችም ይሁን በደርግ የኮበለለውም ይሁን በኃይለ ስላሴ የኮበለለው ሁሉም ተሰባስቦ የኢትዮጵያ መንግስት እውቅና እንደማይሰጥ እናውቃለን። ነገር ግና እንዴት አድርገው ነው በዛ ሁኑ የሽግግር መንግስት ያቋቋሙ እና እንዴት አድርገውስ ነው ስልጣን የሚይዙ እና ለማንኛውም ፕሮግራም እንድታቀርቡልኝ እጠይቃለሁ። አመሰግናለሁ። እግዚአስብል ትላንት ዶክተር ሹመት በጣም ግሮም የሆነ ታሪክ አስተምረውኛል ማለት ይችላለሁ። የሀምሳ ሶስት እና የሰባ ዘጠኙን ሁኔታ አስታውሰው ብዙ ትንተናዎችን አቅርበዋል። ያም ሆነ ኢራን አሁን ከአሜሪካና ከሌሎቹ ሀያላን መንግስታት እየተስማማች ያለችው ወዳ ሳትወድ የገባችበት እንጂ ይቅር ብላ ተመልሳ እንደገና ከነሱ ጋር ጋር ጓደኝነት ለመፍጠር ፈልጋ አልመሰለኝም ዋና ቁም ነገሩ ግን እሳቸው እንደጠቀሱት አዛ ብዙ ሀገሮች ኒክሎር ይዘዋል አሜሪካም እስራኤልም ሌሎችም ሌሎችም አለም ሚዛኗን ያልጠበቀች ፍር የለሽ ሆነች እንጂ ማንም ይሁን ማንም ቢይዝ ለሁሉም አስጊ ነው ለምሳሌ ኢራን ብትተው ሌሎቹ አላቸው እስራኤል አላት እስራኤል ለኢራን አስጊ ልትሆን አትችልም ወይ ወይ አሜሪካ ለኢራን አስጊ ልትሆን አትችልም ወይ ስለዚህ ማጥፋት ከሆነ ሁሉም ማጥፋት ነበረባቸው። አመሰግናለሁ። ስለ አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑን እናስታውሳችሁ። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል የምትጠቀሙ ደግሞ አድራሻችን ኤችኦአር ኤን አት ቪኦኤ ኒውስ ዶት ኮም ነው። አሁን ከምሽቱ ሶስት ሰዓት ከ33 ደቂቃ ሆኗል። አዲስ አበባ ላይ ወደ ተከታዩ ክፍለ ጊዜ ነው የምናልፈው። ለጥያቄው መልስ። ክቡራትና ክቡራን አድማጮች በዚህ የለጥያቄው መልስ ዝግጅታችን በዛሬው ምሽት በዩናይትድ ስቴትስ ፕሬዚደንት የኢትዮጵያ ጉዞ ላይ ያተኮረ ቅንብር ነው። በዚህ የሚስተር ኦባማ ጉዞ ላይ በርካታ አድማጮች የተቃውሞም የድጋፍም አስተያየቶችን ልከውልናል። ጥያቄ ያቀረቡ አድማጮችም ጥቂት አይደሉም። ጥያቄዎቹንና አስተያየቶቹን ለባለሙያ አቅርበን ስናበቃ መልስና ትንታኔ አሰጥተንባቸዋል። እንግዳችን በካሊፎርኒያ ስቴት ዩኒቨርስቲ የፖለቲካል ሳይንስ ፕሮፌሰር እና የሕገ መንግሥት መምህር እንዲሁም የሕግ ጠበቃ አለማየሁ ገብረ ማርያም ሲሆኑ ያወያዩቸው ትዝታ በላቸውና አዲሱ አበበ ናቸው። የውይይቱ የመጨረሻ ክፍል ይቀርባል። ተሹ ብራቱ የተባሉ በኢሜይል የላኩልን ጥያቄ ነው። የኢህአደግ መንግስት በሶማሊያና በደቡብ ሱዳን ያለውን አለመረጋጋት ለግል ጥቅሙ በመጠቀም አንድ ከአሜሪካና ከሌሎች ሀያል ሀገሮች ወታደራዊ እርዳታ ለማግኘት፣ ሁለት በሀገር ውስጥ ያለውን ተቃውሞ በአሸባሪ ስም ለማፈን ሶስት አምባገነናዊ ሆኖ በስልጣን ላይ ለመቆየት እየተጠቀመበት የአካባቢውን ሰላም መሆን እንደማይፈልግ ይነገራል። በዚህም የተነሳ የኦባማ ጉብኝት የመጀመሪያ ትኩረት መሆን ያለበት በሶማሊያ እና በደቡብ ሱዳን ያለውን አለመረጋጋት መፍታት ነው። በሶማሊያና በደቡብ ሱዳን መረጋጋት ካለ በኢትዮጵያ ያለውን የሰብአዊ መብት የዲሞክራሲ ጥያቄ መፍታት ይቻላል የሚሉ አሉ። የእርሱ አስተያየት ይላሉ አቶ ተሹ ብራቱ። አስተያየቱ ትክክል ይመስለኛል። ምክንያቱም በአካባቢው፣ ለምሳሌ ጥያቄው እንደጠየቀው አሜሪካ አንድ ሚና ተጫውታ በደቡብ ሱዳን ሆነ በሶማሊያ መረጋጋት ቢኖር የእነዚህ ሰዎች የሚቀጥለው ጥያቄ የሚያተኩረው ያገዛዛቸው ጉድለት ላይ የሚያተኩር ይሆናል። ምክንያቱም ሌላ ጥያቄ አይኖርም ማለት ነው። አካባቢው ሰላም ስላለው ማለት ነው። ስለዚህ የራሳቸውን ስልጣን ላይ ለማስቀመጥና ጥቅማቸውን ለማስከበር ሲሉ አካባቢ ያለውን ባይረጋጋ ደስ ይላቸዋል ብዬ ነው። መልካም፣ ሁለት ጥያቄዎች እናቀርባለን አንድ ላይ አከታትለን። ፕሮፌሰር አል ሁለቱን የሚስሟቸውና እንደገና ደግሞ ከኢትዮጵያ አንድ ጠያቂ ፕሮፌሰር አልን መጠየቅ አለብኝ ያሉ አድማጭ አሉ። እሳቸውንም እናስከትላለን። መጀመሪያ ግን እነዚህ ሁለት አድማጮች ያቀረቧቸውን ጥያቄዎች እናቅርብ። ቀናዊ ሲቪዘን ቪዎች እንደምን አላችሁ ከአሜሪካ ነው። በመሰረቱ ፕሬዚዳንት ኦባማ የአፍሪካ ዲክታተሮችን ቢደግፉም አይፈረድባቸውም፣ ምክንያቱም እሳቸውም ከአፍሪካ ዘር ስር አለባቸው ነው። ነገር ግን አንድ ጥያቄ ልጠይቅ የፈለኩት ምንድን ነው ፕሬዚዳንት ኦባማ ለምንድን ነው ታዲያ በመጀመሪያው ተርማቸው ያልሄዱት እና ያልተገናኙት ከኢትዮጵያኖች ጋር? አሁን ሁለተኛ ለምርጫ አልወዳደርም ብለው ነው ወይ? አመሰግናለሁ። ውድ የአሜሪካን ድምፅ አዘጋጆች፣ በመጀመሪያ ይሄንን መድረክ ስላዘጋጃችሁ በጣም አመሰግናለሁ። ድሮም ቢሆን የአሜሪካንን የምናውቀው እኮ አሜሪካ ምን ጊዜ ቢሆን ሀይል ካለው ወገር እንጋል ነው የሚፈለጉት እና ለምሳሌ ይሄንን ለምሳሌ በነ ፊሊፒንስ ፈርድናንድ ማርቆስ፣ በነ መቦቱ ሴሴኮ እንደውም ደግሞ አሁን ደግሞ ባለፈው ጊዜ ለምሳሌ በቅርብ ጊዜ የሙባረክ እንኳን መንግስት እንደዛ በአሜሪካ ሲረዳ ቆይቶ ምን ብሎ መጨረሻ ላይ ህዝቡ ከዳስ ያደርገው አሜሪካኖችም ዞር አሉና ሎሎ ይሄ ሙባረክም መውደቅ አለባ አሉት። ስለዚህ አሁን የፕሬዝዳንት ኦባማ ወደ ኢትዮጵያ መሄድና መጎብኘት ምንጊዜም ቢሆን እነሱ አሜሪካኖች የራሳቸው ጥቅም እስከተጠበቀ ድረስ ከዲሞክራሲ ምናምን የሚሉት ነገር ወሬ ነው፣ ምንም እንትን የለውም። ስለዚህ ይሄ ነገር እኛን ሊያስደንቀን ይገባል ወይ? ይህንን መልስ ቢሰጡበት ወይ አስተያየት ቢሰጡበት በጣም ደስ ይለኛል። ከአትላንታ። እሺ እንግዲህ አሁን ለምንድን ነው የሚሄዱት ከአሁን በፊት አልሄዱም የሚባለው ጥያቄ ጥሩ ጥያቄ ነው። በእኔ አስተያየት አፍሪካን ፕሬዚዳንቱ እንደ ሶስተኛ ደረጃ አድርገው ላለፉት ስድስት አመታት አይተዋል። ሁለት አመት ሲቀራቸው እንግዲህ በአፍሪካ ትሩፋት ምንድን ነው ነው ሌጋሴ ምንድን ነው አባቴም እዛ ነው የተወለዱት፣ የታሪክ ጥያቄ ይመጣብኛል የሚል አይነት አስተያየት አለኝ። ለእኔ ግን የታሪክ ጥያቄ የሚመጣው እዛ ሄደው በተለይ የኢትዮጵያ አይነት አገር ሰብአዊ መብት የሚረገጥበትና የሚጣስበት አገር ሄደው ምን አደረጉ የሚለው ነው። ታሪክ የሚፈርጃቸው ያኔ ነው ብዬ ነው ማምነው። ለምንድን ነው አሁን የሄዱት የሚለው ጥያቄ ሳይሆን አሁን ሄደው ምን አደረጉ የሚለውን ነው ቱርፋታቸው ምን ይሆናል የሚለው ነው። ስለዚህ እዛ ሄደው ፎቶግራፍ ተነስቶ የሚመጡ ከሆነ ታሪክ በከፍተኛ ደረጃ ይዳኛቸዋል። ታሪካቸው የተበላሸ ይሆናል ነው። ከኢትዮጵያ ደግሞ አንድ ጠያቂ አለ፣ ፕሮፌሰር አል እኚሁ አድማጫችን ራሳቸውን አስተዋውቀው ጥያቄያቸውን ያቀርቡልናል። አሎ አድማጭ። ሄሎ ጤና ይስጥልን ማንበል? እግዚአብሔር ይመስገን። ገብረ ስላሴ እጌታ ሁን ይባላለሁኝ። ጥያቄውን ለፕሮፌሰር አል ያቅርቡ። ጮክ ብለው ይናገሩ፣ እሳቸውም እያደመጡት ነው። አዎ እሱ የምጠይቀው ኔ የኦባማን ወደ ኢትዮጵያ ጉብኝት በተመለከተ ነው። ስለ ኦባማ በሀገራችን ዲሞክራሲ እስካልሰረጠ ድረስ በጣም ብዙ ህዝብ በጦርነት ነው የኖረው። ምንም ዲሞክራሲ አልመጣም። ኦባማ ወደ ኢትዮጵያ ጉብኝት ይመጣን ስለተባለ ስራ ኦባማ አጠቃላይ ሀገር ውስጥ ያለ ኢህአዴግ ደጋፊም የማይደግፍም አጠቃላይ በሀገራችን ዴሞክራሲ እንዲሰፍን ሰላማዊ ሰልፍ ማድረግ አለብን ባይ ነኝ። ምክንያቱም በሀገራቸው ለመቶ ንታ አመት በላይ በዲሞክራሲ እየተመራረጡ እኛ በችግር ላይ ነው ያለ ነው። እኛ አስራ ሰባት አመት ታግለን ምንም አይነት በጣም ብዙ ችግር ደርሶብናል። ትራንስፖርት እንኳን አጥተን የኖር ነው። አስራ ሰባት አመት የዋግ ህዝብ የዋግ ሰቆጣ ህዝብ ታግሎ ትራንስፖርት እንኳን ለአጭርም በመቶ ሰላሳ ኪሎ ሜትር ከአዲስ አበባ ሰባት መቶ ሀያ ኪሎ ሜትር ሀያ አመት ሙሉ እኮ በትራንስፖርት ምንም ሳይኖረን የተንገላታ ነው የኖር ነው። የዋግ ሰቆጣ ህዝብ የደርግን መንግስት ጥሎ ኢህአደግን ለስልጣን ያወጣ ህዝብ ነው። እንደዚህ ያለ መከራ ደርሶበታል። ምክንያቱም ይሄ ለሃይማኖታችን ታግለን ቢሆን እኛ ትልቅ ክብር ነበረን። እንግዲህ ከዚህ አንጻር ነው ልናገር በጣም የተሰማኝ ከዚህ አንጻር ነው እና በአጠቃላይ አሁን ያለ ዘመናዊ ምሁር ብዙ ትግል አገሩ ጥሩ ውጤት ለማምጣት ቢታገልም ውጤት አላመጣለትም። እንግዲህ አንደኛው ጭብጥ የተገነዘብኩት ፕሬዚደንት ኦባማ በሚመጡበት ጊዜ ህዝቡ ያለበት ችግርና መጎሳቆል የመሳሰሉት ነገሮች ለማሳወቅ ሰልፍ መውጣት አለበት እና ሰላማዊ ሰልፍ ማድረግ አለበት ይላል። ይሄ በአገሪቱ ህገ መንግስት የተደገፈ መብት ነው ብዬ ነው ማምነው። ሰላማዊ እስከሆነ ድረስ ወጥተው ያላቸውን ቅሬታ ለፕሬዚደንቱ ማቅረብ ተገቢም ነው መሆንም ያለበት ነገር ነው ብዬ ነው ማምነው። አሜሪካንም ሀገር ቢሆን አሁን ባለፈው ሳምንት ውስጥ ኢትዮጵያኖች ዋይት ሀውስ ሄደው ስሞታቸውንና ጩኸታቸውን በሰ አስረድተዋል። ፕሬዚደንቱ እንዲገነዘቡ አድርገዋል። ሌላ አንድ ጥሩ ነገር ጠያቂው ያነሱት ምንድን ነው ለአስራ ሰባት አመት በደረሰባቸው ሁኔታ በተለይም ደግሞ የኢትዮጵያን ምሁራን የታገሉት ትግል ውጤት አላመጣም የሚል ነገር ነው። እዚህ ላይ ለመጨመር የምፈልገው ምንድን ነው የኢትዮጵያ ምሁራኖች በተለይ በውጭ ያሉት እኔ ሚናቸውን ተጫውተዋል ብዬ አላምንም። ለትግሉ ያቀረቡትን ውጤታማ ያልሆነበት ምክንያት ምናልባት በቂ ትግል ስላላደረጉ ብዬ ነው ማምነው። እኔ ለምሳሌ ባለፉት ዘጠኝ አመታት ውስጥ በየሳምንቱ ለኢትዮጵያ ኢትዮጵያ ሰብአዊ ረገጣ አንድ ሳምንት ሳላሳልፍ ለዘጠኝ ዓመት የተሟገጥኩት ሰው ነኝ። ይሄ ደግሞ ራሴን ከፍ ከፍ ለማድረግ ሳይሆን ያደረግኩት ስራ በጋድ የሚታይና የሚደረግ ነው። ስለዚህ ውጤት ያላመጣው ምናልባት ምሁራኖች የእኔን የመሰሉት ማለት ነው በተለይ ውጭ ሀገር የሚኖሩ ባለን ምቾትና ባለን ድሎት ባለን ሁኔታ ላይ ተጠቅመን ለህዝባችንና ለሀገራችን ቆመን የጮኸን አይደለንም። ይሄ ደግሞ የሚያስነቅፍና በእኔ አስተያየት ደግሞ የሚያሳፍር ነው ብዬ ነው የማምነው። ስለዚህ ጠያቂው ያሉት ትክክለኛ ነው ብዬ ነው የማምነው። ጠያቂው እንግዲህ ሌላ ያነሱት ታግለን ኢህአዴግንም ለስልጣን አብቅተን መንገድ የለም ትራንስፖርት የለንም የሚል ነገር ነው ያነሱት። እንግዲህ አሁን እኮ ህዋት የሚለው ድርጅት ለራሱ ጥቅም እንጂ ለህዝብ ጥቅም ነው ብዬ አላምንም። ለምሳሌ በየጊዜው የሚለፈፈው ላለፉት አስር ዓመታት በሁለት አሃዝ በአስር በመቶ ኢኮኖሚ አደገ ምናምን እየተባለ ይወራል። ይህ ሁሉ ውሸት መሆኑን በጽሁፌም በማስረጃ አቅርቤ አለ። የሚያከራክርና የሚያስጠይቅ ነገር አይደለም። እድገት የሚባለው እና አሁን ሰው የጠየቁት ነገር መደረግ ያሉባቸው ነገሮች ናቸው። አዲስ አበባ ውስጥ ለመጀመሪያ ጊዜ የባቡር መንገድ ተፈጠረ ምናምን እየተባለ ይወራል። መደረግ ያለበት እሱ አይደለም። መደረግ ያለበት እኚህ ያሉ ሰዎች እነሱ ጋር ክሊኒክ መክፈት፣ እነሱን ጩኸትና ለነሱ መንገድ እንዲኖራቸው፣ ልጆቻቸውን የሚያስተምሩበት የመሳሰሉትን ነገር መደረግ ያለበት ነው። እንደው እዚህ ላንድ ነገር ለመጥቀስ ፈልጋለሁ። መለስ ዜናዊ ስልጣን በያዘበት ጊዜ ምንድን ነው ያለው የእኛ ስልጣን መያዝና የእኛ ስራ የሚመዘነውና የሚመተረው የኢትዮጵያ ሕዝብ ሶስት ምግብ በቀን ሲበላ ነው ብሏል። ጊዜ በአሁኑ ጊዜ የኢትዮጵያ ሕዝብ ሶስት ምግብ ይበላሉ? ይሄ ነው ዋናው ጥያቄ፣ ሰውየው የሚያነሱት ጭብጡ ይሄ ነው ብዬ ነው ማምነው። እሺ፣ እናመሰግናለን። እንግዲህ ወደ መጠቃለሉ ነው አደለ አዲሱ? ሌላ ጥያቄ የለንም የለንም፣ ቢኖረንም እንደው ጊዜው ይይዘናል። ሌላ ጊዜ ፕሮፌሰር አለ ይተባበሩላል ነት ተስፋ አደረጋለሁ። ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ምሁርና የህገ መንግስት ሳይንስ መምህር እንዲሁም በግል በጥብቅና ሙያ ያሉ የህግ ሰው ናቸው። በጣም እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ዛሬ ተባባሪ አዘጋጅ እኔን ስለጋበዝሽኝ አንቺን አመሰግናለሁ። እግዚአብሔር ስጥልኛ። እናመሰግናለን ፕሮፌሰር። እኔም በጣም አመሰግናለሁ ስለጋበዛችሁኝ። አድማጮች ከፕሮፌሰር አለማየሁ ገብረ ማርያም ጋር የምስራቅ አፍሪቃ የጸጥታና የደህንነት ኤክስፐርት ከሆኑ በሀገር ውስጥ እያገለገሉ ካሉ ባለሙያ ጋር ለማቅረብ ነበረ እቅዳችን። ያ አልተሳካም። ይሁን እንጂ የፕሬዚደንቱን ጉዞ ከኢትዮጵያ ጥቅም አንጻር የሚገመግሙልን ምሁር ከሰሞኑ ይዘን እንቀርባለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ነው። ባህልና ማኅበረሰብ ይቀጥላል። የመጽሐፉ ርዕስ የኢትዮጵያ የአየር ኃይል ታሪክ ከ1921 እስከ 1983 ይባላል። ኮሎኔል አስፋዋየልኝ ደራሲው ናቸው። ባህልና ማህበረሰብ በዛሬ ቅንብሩ በቅርቡ ለንባብ የበቃውንና ከ600 በላይ ገጾች ያሉትን የአየር ኃይሉን ከ60 ዓመታት በላይ ታሪክ የሚተርከውን ይህንን መጽሐፍ ይዳስሳል። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ደራሲውን ኮሎኔል አስፋው አየልኝን አወያይቷል። የመጀመሪያው ክፍል ወጋቸው ለምሽቱ ቀርቧል። ኮሎኔል አስፋው አየልኝ በቅርቡ የኢትዮጵያ አየር ኃይል ታሪክ ከአንድ እስከ 985 መቶ ሰማኒያ ሁለት ገጾች ያሉት በርካታ ሰነዶችን ያዘለ ዳጎስ ያለ መጽሐፍ ለንባብ አብቅተዋል። የሁለት ዓመታት የኢትዮጵያ አየር ኃይል ታሪክ ነው የሚዘክረው። እስኪ በዋናነት በመጽሐፉ የተካተቱትን በወፍ በረር ያስጨብጡ ነው። መልካም፣ ይህን እድል ስለሰጣችሁኝ በጣም አመሰግናለሁ። ታሪኩ የሚጀምረው ከጣሊያን ወረራ በፊት አቪዬሽን ኢትዮጵያ ውስጥ ከገባበት ጊዜ ጀምሮ ነው። ጅማሮው ላይ እንግዲህ ፈረንሳዮች እና ጀርመኖች ትንንሽ አውሮፕላኖች እየገዛን ኢትዮጵያ የገዛቻቸውን ይዘው ገብተው ኢትዮጵያ ውስጥ አቪዬሽን የተጀመረበት ጊዜ ነበር። ይሄ እንግዲህ ከጣሊያን ወረራ በፊት ነው። በዛን ጊዜ እነዚህ ፈረንሳዮች እና ጀርመኖች፣ አሜሪካኖችም ቮለንቲየርስ መጥተው ነበር በጎ ፈቃደኞች በጎ ፈቃደኞች ናቸው። በመንግስት የመጡ አይደሉም። እነሱ ጭምር አንዳንድ ጅማሩ ተማሪዎችም ቀጥረው ወጣቶች ያሰልጥነው ነው በራሪዎች ያደረጉበት ጊዜ ነው። ሚሽካባ ቢቼፍ እነ አስፋዋሊ እነ ባህሩ ካባ የተባሉት ያኔ ነው የሰለጠኑት በእነኝህ ሰዎች። እነኝህ ቀዳሚዎቹ አብራሪዎች ናቸው። የአቪዬሽን ትምህርት ቤት ነበር የሚባለው ያኔ። እስቲ አብራሪዎች አሰልጥኑ ተብለው እነኝህ ሰዎች መርጠው ያኔ ያሰለጠኑበት ጊዜ ነው። በኋላ ይሄ እንግዲህ ጣሊያኖች ሲመጡ ይሄ ራሱ ወደ አንድ አስራ ስድስት ያህል አውሮፕላኖች ደርሰው ነበር። ትንንሽ አውሮፕላኖች ናቸው ለጦርነት የተሰሩ አይደሉም። የመንገደኛ ማመላለሻ፣ መልእክት ማደርሻ፣ አነስተኛ ነገሮችን ለመስራት የተሰሩ ናቸው እና ያንን ሲሰሩ ቆይተው ጣሊያኖች ሲገቡ ይሄ በሙሉ ተቃጠለ። ጠርፍ አውሮፕላኖችን ደመሰሷቸው። ሁሉ ነገር ቆመ። እንደሚታወሰው እንግዲህ ራስ ተፈሪ ናቸው ይህንን የአቬሽን ጉዳይ በጣም ይገፉበት የነበረው። የዛን ጊዜ ከነበሩት ባለስልጣኖች ውስጥ እሳቸውም ያን አልጋ ወራሽ ነው የነበሩት። ንጉሥ አል ነው ገና በአልጋ ወራሽነታቸው ነው እና ጣሊያኖች ጦርነቱን ብዙ የሰው ኃይል ወይም በሰው ኃይል በወታደር በልጠውን አይደለም ያሸነፉት አንዱ ለድል ያበቃቸው ወሳኙ ጉዳይ አውሮፕላን መጠቀማቸው ነው። እንደሚታወሰው ብዙ ህዝብ የጨረሱበት መርዝ ጭስ የተጠቀሙበት እና ጦርነቱን እንዲያሸንፉ ወሳኝነት የነበረው ነገር ነበር እና ይህንን የተረዱት ራስ ተፈሪ ጣሊያኖች ተሸንፈው ከወጡ በኋላ በዚህ በአቪዬሽን በኩል በተለይ አየር ሀይል በማቋቋሙ በኩል አምነውበት በጣም የገፉበት አንዱ ምክንያት ይሄ ነበር። ከዚህ በተጨማሪ ጣሊያኖችን ለማስወጣት አንዱ ወሳኝነት የነበረው የእንግሊዞች አየር ኃይል ከኤደን እና እንዲሁም ከሳውዝ አፍሪካ እያመጡ የጣሊያንን አንዳንድ በጣም ኢምፖርታንት የሆኑት አርጌቶችን የመጡት በአውሮፕላን ስለነበር እና ለዛ ለጣሊያኖች መውጣት መሸነፍ ድልም ምክንያት ያመጣው ይህ እዚህ አውሮፕላን መጠቀም ጉዳይ እንደሆነ እራስ ተፈሪ ይህንን ሁሉ አይተዋል ያን ጊዜ። እና ይሄ ምክንያት ሆኖ ገፉበት። ጣሊያኖች ከወጡ በኋላ አየር ኃይል ለማቋቋም አስፈላጊውን ሁሉ ያደርጉ ጀመር እና በአስራ ዘጠኝ መቶ አርባ አራት በፈረንጅ አቆጣጠር የመጀመሪያዎቹ ወጣት ካዴቶች ተመልምለው ይሄ አየር ኃይል ትምህርት ቤት የሚባለውን ደብረ ዘይት እዛ እንዲቋቋም ተደረገ። ደብረ ዘይት አክቹዋሊ በአርባ አምስት ነው የተቋቋመው። እና አየር ኃይል የሚባለው እንግዲህ የተቋቋመው በስርዓት ከዛን ጊዜ ጀምሮ ነው። እነዚህ አጼ ኃይለ ሥላሴ ስዊድኖችን የመረጡበት ምክንያቶች አሉ። እንግሊዞችም ነበሩ ያኔ፣ እንደሚታወቀው አሜሪካኖችም ነበሩ። እነሱ ጋር ብዙም አልገፉበትም፣ ምክንያት አላቸው። እሳቸው ያን ጊዜ መልካም እንዳልኩት፣ በርካታ ሰነዶችን የያዘ ቀደም ብሎ እንደጠቀሱት ከኢትዮጵያ ብቻ ሳይሆን የዓለም አቪዬሽን ታሪክ ጀምሮ የሰው ልጅ ከወፎች በረራ ትምህርት የቀሰመበትንና የመብረር ምኞቱን ጨምሮ ይተርካል። እስኪ አሁን በጀመሩት ገፋ ለማድረግ አንድ መሰረታዊ ነጥብና አንሳ እንደገለጹት ከጣሊያን ወረራ በፊት የአቪዬሽን ሀሳብ ሲጠነሰስ በስልጣኔ የገፋ ዘመንና አገርም አይደለም ኢትዮጵያ በሌሎች የስልጣኔ መድረኮችን ብዙ ሰዓት ገፋ ነው ና እንዴት ተጣጣመ የአቪዬሽኑ ጉዳይ? የበረራው ታሪክ ከሌላው ቀደም ብሎ የተመነጠቀ ይመስላል። በሀሳብ ደረጃ እንኳን ያ እንዴት ተጠነሰሰ? የጦርነቱን ታሪክና የአየር ኃይል አውሮፕላኖች የነበራቸው ሚና ጠቀስ አድርገዋል። አዎ፣ በስልጣኔ በኩል ምናልባት ብዙ ያልገፋችን ትሆንም ኢትዮጵያ የአቪዬሽን አስፈላጊነት ከአገሪቱ ተራራማነት መንገድ አለመኖር፣ ከቦታ ቦታ የመነቃነቅ ችግር መኖሩ ራሱ ይሄ ይሄ የአቪዬሽን መግባትን አስፈላጊነት መሰረት ነበር ማለት ይቻላል። አንዱ ምክንያት ነበር። ሌላው በዛን ጊዜ እንደሚታወሰው አጼ ኃይለስላሴ ስልጣን እንዳይይዙ ብዙ እንቅፋት ነበረባቸው። መሳፍንቱ እና መኳንንቱ ያስቸግራቸው ነበር እና አየር መጠቀሙ ለዚህም ይጠቅመኛል ብለው አስበውበት ነው ይባላል እሳቸው አንዱ የገፉበት ምክንያት። ለማንኛውም አጼ ኃይለ ስላሴ አቪዬሽን ለኢትዮጵያ ያስፈልጋታል ብለው በመግፋታቸው ነው በዛን ጊዜ ሊገባ የቻለው ማለት ይቻላል እንጂ በመሰረቱ ከእሳቸው አካባቢ የነበሩት ባለስልጣኖችም ሆነ Ja, man hat gehört, አቪዬሽን የሚባለውን ነገር እንደ ሰይጣን ስራ የእግዚአብሔርን ታላቅነት የሚፈታተን እና ትክክል ያልሆነ ነገር ነው ብለው በጣም ይቃወሟቸው ነበር እና ብዙ መድከም ነበረባቸው እነሱን ለማሳመን እና ይሄ ከስልጣኔ ጋር የተያያዘ ነው ይህን ስለዚህ ብዙ የተለየ ድካም ነበረው፣ በስልጣኔ የገፋን ስላልነበር። ለዚህም ነው የተለየ አይነት ከሌላው የስልጣኔ ዘርፎች የቀደመ የሚመስለውን ሁኔታ የሚከስተው እንግዲህ ጦርነቱ የበላይነትን በአየር የመቆጣ ጠር ሁኔታ አስፈላጊነቱን የሚያፈጠነው ይመስላል። እንደገለጹት ልክ ነው። ከዛ በተረፈ እንግዲህ ስዊድኖች አስራ አምስት አመት ያህል ቆይተው አየር ሀይል የሚባለውን ነገር በተዋጊ ሀይልነት ደረጃ አደራጅተው ነው የሄዱት። እርግጥ በኋላ እንደታየው ብዙ ተዋጊ አውሮፕላን እና የሰራዊቱን ብዛት በነሱ ጊዜ በጣም ሰፊ አልነበረም፣ ግን በተዋጊ ሀይልነት አውሮፕላኖች ነበሩን። የሚዋጓ ማሰልጠኛው በደንብ ተቋቁሟል። በኢትዮጵያውያንም በኩል ኃላፊነቱን በሙሉ ተረክበው ይሰሩ ነበር እነሱ ሲለቁ እነሱ ከለቀቁ በኋላ አሜሪካኖች ነው የመጡት። አሜሪካኖች አስራ ዘጠኝ መቶ ሀምሳ ስምንት ጀምሮ ነው እንግዲህ የገቡት። አሜሪካኖች ከገቡ በኋላ አዲስ አየር ሀይል አይደለም እነሱ ያቋቋሙት፣ ያንን የነበረውን አየር ሀይል ዘመናዊ ያደረጉት ወደ ጀት ኤጅ የገባ ነው ያኔ ነው ሁለት ተዋጊዎች መብረር የጀመር ነው። እነሱ ከገቡ በኋላ ነው በአሜሪካኖች በኩል በአሰራር ዘመናዊነት እና ስልጠናው ራሱ በጣም ዘመናዊ የሆነና በታት ደረጃ ወደ ከፍተኛ ደረጃ ያሸጋገረን ጊዜ ነው ማለት ይቻላል። እስከ አስራ ዘጠኝ መቶ በስልሳ ዘጠኝ ድረስ ነው የቆዩት የሶማሊያው ጦርነት እስኪጀመር ድረስ። ከዚያ በኋላስ ባህልና ማህበረሰብ ከኮሎኔል አስፋው አየህልኝ ጋር የጀመረው ቃለ ምልልስ የኢትዮጵያ አየር ኃይል በተለያዩ አውደ ውጊያዎች የፈጸመውን ታሪክ ይዞ ይመለሳል። አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች አሉ። አሁን አንድ ሙዚቃ እንጋብዛችኋለን። ጽዮን ግርማ የኤፍሬም ታምሩን ይዣለሁ ብላለች። እናድምጥ። እናመሰግናለን። ጽዮን ለጥሩ ትውስታሽ ስላስተከዘችን ነው ኤፍሬም ታምሮ ነው። እናመሰግናለን። የአሜሪካ ድምፅ ራዲዮ ጣቢያን የሐሙስ ምሽት ስርጭት ነው እየሰማችሁ ያላችሁት። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ደቡብ ሱዳን ባለፈው ሳምንት ሐሙስ አራተኛውን ዓመት የነጻነት ቀን ባከበረችበት ወቅት ክብረ በዓሉ ደብዛዛ ነበር። የደቡብ ሱዳን ሕዝብ ከበርካታ አስርት ዓመታት የእርስ በርስ ጦርነት በኋላ ነው ከሰሜኑ አስተዳደር ተለይቶ ለመኖር ድምፅ የሰጠው። በዚሁ መሰረት ከፍተኛ ተስፋ የተጣለባት አዲሲቱ የዓለም ሀገር እንደ አውሮፓ አቆጣጠር ጁላይ 9 2011 ዓ ም ተወለደች። በነፃነት ማግኘቱ የተፈጠረው የደስታ ስሜት ግን ብዙም አልቆየ፣ ወደ ሐዘን ተለወጠ። ምክንያቱም በዚያች ምስራቅ አፍሪካዊት ሀገር ግጭቶች በመቀጠላቸው ግጭቶቹ ከጀመሩ ይኸው ከአንድ ዓመት ተመንፈቅ በላይ ሲሆን በሺዎች የሚቆጠሩ ሰዎች ተገለዋል። ሁለት ሚሊዮን የሚጠጉ ሌሎች ተፈናቅለዋል። ይልና እርሳን አንቀጹ ሐተታውን ይቀጥላል። በእነዚህ ግጭቶች ሁለቱም ማለትም መንግሥትና ተቃዋሚዎች ናቸው ሕፃናትን ጨምሮ በሲቪሎች ላይ አሰቃቂ ወንጀሎችን የሚፈጽሙት። የፕሬዝደንት ሳልቫኪርና የምክትላቸው ሪክ ማቻር እንዲሁም የጋሻ ጃግሬዎቻቸው የግል ኃላፊነት ነው ግጭቶቹን ማብቃት አሁን የተፈጠረውን ሰው ሰራሽ ቀውስ የማብቃቱ ኃላፊነት ያለው በእነርሱ ላይ ይሆናል። የሁለቱ ተቀናቃኝ ኃይሎች መሪዎች ብቻ ናቸው ሁከቱን ማብቃት የሚችሉት። ያ ሳይሆን ቀርቶ፣ ግን በጣም ለተራዘመ ጊዜ ለራሳቸው የግል ሥልጣንና ሀብት ሲሉ በመፍትሔዎች ላይ መስማማቱን አልመረጡም። በዚህ መሃል እየተሰቃየ የሚገኘው ደግሞ የደቡብ ሱዳን ሕዝብ ነው። ግማሽ ያህሉ የደቡብ ሱዳን ሕዝብ በአሁኑ ወቅት በሕይወት ለመቆየት የዓለም አቀፉን እርጥባን ይፈልጋል ካለ በኋላ የቪኦኤ ርዕሰ አንቀጽ በመቀጠል በውጊያው መሃል መንግሥት የዜጎቹን ደህንነት መጠበቅ ባለመቻሉ ሕጋዊነቱን አጥቷል። ዲሞክራሲያዊ ሂደቱ እንዲገለበጥ ከማድረጉም በላይ የሥልጣን ዘመኑን ብቻውን በማናለብኝነት አራዝሟል። አሁን ደግሞ ሁለቱም ማለት መንግሥቱና ተቃዋሚዎች በድርድር ሰላማዊ መፍትሔ ማምጣት አልቻሉም። ሁከቱ በቀጠለ ቁጥር ደግሞ በደቡብ ሱዳናውያን ሕይወት ላይ መጥፎ ጠባሳ ይጥላል። የመላ አካባቢውን መረጋጋትም አደጋ ላይ ይጥላል። በእነዚህ ሁሉ ፈተናዎች መካከል የወደፊት ጎዳናው ግልጽ ነው። የሁከቱ መቀጠል መፍትሄ አይሆንም። የደቡብ ሱዳን ተፋላሚ ወገኖች በሙሉ በአስቸኳይ ወደ ሰላም ስምምነት መምጣት ይኖርባቸዋል። ሁሉንም አሳታፊ የሽግግር መንግሥት መመሥረትም ይጠበቅባቸዋል። ያ ሲሆን መንግሥቱ ሕጋዊና የሁሉንም ሕዝብ ፍላጎት የሚያሟላ ይሆናል ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል የነጻነት ተስፋው ገና አእምሮ ውስጥ አዲስ እያለ መሆን አለበት። የጥር ሰላሳውን ግጭቶች ለማስቆም የተደረሰው ስምምነት ሙሉ በሙሉ ተግባራዊ ማድረግ የሚገባው ለዘላቂ ሰላም መፈጠርና ከአራት ዓመታት በፊት ለተገባው ቃል ኪዳን ተግባራዊነት መሥራት ያለብን አሁን ነው ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ባሉን ጥቂት ደቂቃዎች ማጠቃለያ ዜና እናሰማ። ደቡብ ሶማሊያ ውስጥ 30 የአልሸባብ አባላት በርካታ የዚሁኑ ቡድን ዋና ዋና መሪዎች ጨምሮ ሰው አልባ አውሮፕላን ጥቃት መገደላቸው ተነግሯል። ትናንት ረቦ ማታ በጌዶ ክፍለ ሀገር ባርዴሬ ከተማ አቅራቢያ የዩናይትድ ስቴትስ ድሮውን ጥቃት አደረሰ ብሎ የሶማሊያ መገናኛ ብዙኃን ነው ዜና ያወጣው። የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ የቡሩንዲው ፒየር ንኩሩንዚዛና እቅዳቸውን የሚቃወሙት የፖለቲካ ተቀናቃኞች ላካሄዱት በነበረው ድርድር ሳይሸመግሉ ከዚያች ሀገር ለቀው መውጣታቸው ተዘግቧል። ኢራን የኒውክሌር ቦምብ ባለቤት ለመሆን እንዳትበቃ ለመከላከል የታገደው ዓለም አቀፍ ስምምነት መፈረሙ ያሰጋቸውን እስራኤልንና ሳዑዲ አረቢያን ለማረጋጋት ከፍተኛ የብሪታንያና የአሜሪካ ዲፕሎማቶች ጥረት እያደረጉ ናቸው። የተከበራችሁ አድማጮች ከመሰነባበታችን በፊት አጠር አጠር ያሉ መረጃዎችን እንስጣችሁ። ኒው ሃራይዘን የምትባለው የዛሬ ዘጠኝ ዓመት ወደ ፕሉቶ ተልካ የነበረችው የጠፈር መርከብ ሰሞኑን ድንገት የፕሎቶን ፎቶግራፎች እየላከች አስደንቃናለች። ሁለቱን ጨረቃዎች ሃይድራና ቻሮንንም ገጽታዎች እየላከችልን ነው። ፕሉቶ ላይ ውሃ ሳይኖር አይቀርም፣ በረዶ አለ ተብሏል። ውሃ ደግሞ ሕይወት ነው። ወደፊት ብዙ ዝርዝር እንሰማለን ብለን ተስፋ እናደርጋለን። ምንዛሪ ዛሬ አንድ የዩናይትድ ስቴትስ ዶላር 20 ብር ከ72 ሳንቲም ተመንዝሯል። አዲስ አበባ ነገ ዝናባማ ትሆናለች። ከፍተኛ ሙቀቷ 23፣ ዝቅተኛው 12 ዲግሪ ሴልሽስ ይሆናል። ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ፕሮግራማችንን የመራችልን ጽዮም ግርማ ነች። በምሽቱ ፕሮግራም አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም በዚሁ እንሰናበታችኋለን። የትግርኛ ዝግጅት ይቀጥላል። አብራችሁን ስለቆያችሁ እናመሰግናለን። ጤናደሩ